የመቀሌ ዩኒቨርሲቲ ረዳት መምህራን የትምህርትና የሥራ እድገት እንዲሁም የመንግሥት አሰራር ግልጽ እንዲሆንልን የመብት ጥያቄ በማንሳታችን የህዳር ደሞዛችን ታገደብን ሲሉ ቅሬታ አሰምተዋል። የዩኒቨርሲቲው አስተዳደር በበኩሉ ደሞዙ የታገደበት ሰራተኛ የለም፣ ሠራተኞቹ ደሞዝ ያልተከፈላቸው ሥራ ላይ መኖራቸውን የሚያረጋግጥ ስርዓት ስላላከበሩ ነው ይላል። ግርማይ ገብሩ ከመቀሌ ተጨማሪ አለው። በመቀለ ዩኒቨርሲቲ የሚሰሩ የቴክኒካል ረዳቶች ባለፈው ዝግጅታችን ያነሱት የመብት ጥያቄና እንዲሁም የመቀለ ዩኒቨርሲቲ አስተዳደር የሰጠውን መልስ አቅርበን ነበር። በዛሬው ዝግጅት ደግሞ የቴክኒካል ረዳቶች ከህዳር ወር ጀምሮ ደሞዛችን አልተሰጠንም የሚል ቅሬታ አቅርበዋል። በዚሁ መሰረት የቴክኒካል ረዳቶች የሰጡትን ቅሬታና ከመቀለ ዩኒቨርሲቲ ደግሞ የዩኒቨርሲቲው ፕሬዚዳንት ዶክተር ክንደያ ገብረ ህይወት እንዲሁም በዩኒቨርሲቲው የኢትዮጵያ ቴክኖሎጂ ኢንስቲትዩት ጽህፈት ቤት ዳይሬክተር የሆኑት ዶክተር ገብረመስቀል ካህሳይ የሰጡትን መልስ እናቀርባለን። መጀመሪያ የቴክኒካል ረዳቶች ቅሬታዎችን እንስማ። ደሞዛችን በእርግጥ እስካሁን ድረስ ተይዘዋል። የህዳር ወር አልተሰጠንም። አሁንም ያው ታህሳስ ግማሽ ከግማሽ በላይ ሆኖ አልቀኑ ኦልሞስት፣ ይህ ታህሳስም ላይሰጠን ይችላል። ይሄ ዋናው ምክንያት ምንድን ነው? ጥያቄ በማቅረባችን የመጣ ብቻ ነው ብዬ ነው የማስበው። ግልጽ አልሆነልኝም። አካሄዱ ይብራራልኝ ብሎ መጠየቅ ህገ መንግስታዊ መብቱ ነው። ስለጠየቀ ብቻ ደሞዝን የሚያዝ ከሆነ ይሄ ግልጽ አይደለም። ደሞዝ ለመጠየቅ ስራ ላይ መኖራቸው የተረጋገጠበት ነገር አለ? አዎ። ምክንያቱም ስራችን እየሰራን እንደሆነ የትምህርት ክፍላችን መስራታችንን በወቅቱ ለሚመለከተው አካል አቅርቧል። መስራታችንን የሚገልጽ ማለት ነው። የአንድ ሰው ደሞዝ መያዝ ያለበት ወይ በራሱ ፈቃድ፣ አለለዚያ በፍርድ ቤት ትእዛዝ ነው የሚለው ከዚህ ውጪ ስራ እንኳን ካልሰራ ህግ አለው ባሉበት የሚባል ነገር አካሄድ አለ። ያንን አካሄድ ተከትሎ መሄድ ያለበት። ከዚህ ውጭ ግን ስልጣን በመጠቀም ይመስለኛል እኔ ደሞዛችን ተይዘዋል፣ እስካሁን ማለት ነው። ራሄል መሰለ ባላለሁ። ከኤሌክትሪካል ዲፓርትመንት ነኝ። እኔ ያለኝ ሀሳብ ምንድን ነው፣ በፊርማ ላይ ከሆነ ፊርማ አንፈርም ያለ የለም ፊርማ ማለት የመቋጠሪያ ስልት እስከሆነ ድረስ እንፈርማለን ሁላችንም። እኔ ያለም ፕሬዚዳንቱን ፈርም ከተባለ ይፈርማል ሁላችንም። ግን ከፈረምን በኋላ የሚመጣ ብዙ ጉዳዮች አሉ። ለምሳሌ እኛ ስንሰራ አስራ ሁለት ሰዓት ግዴታ ነበረ። የተረፈው ካለን በሎድ ይከፈለን ነበረ። ብዙ ጥቅማ ጥቅሞች ነበሩ። ከፈረምኩኝ ሎድ ነገር የሚባል የለም፣ ጥቅማ ጥቅም የለም። በአካዳሚ ዙሪያ እና መፈረሙ ብቻ ነው እያዩት ያሉት እነሱ። እኔ ግን ከፈረምኩ በኋላ የሚመጣ ችግሮች ብዙ ነው ያሉት፣ እና ይሄ ነገር ግልጽ አይደለም ከአካዳሚክ ወደ ሳፖርቲቭ ስታፍ እየተሸጋገረ ያለነው የጀምራ የመጣው የእድገት ሌጅስሌሽን የእድገታችንን መሰልን አካዳሚክ ድጋፍ ሰጭ ነው የሚለው። ከዛ ተነጥላ ደግሞ አንድ ፔጅ የመጣችው ደግሞ ቴክኒካል ድጋፍ ሰጭ የምትል ነው። ቴክኒካል ድጋፍ ሰጭ ከሆንኛ፣ ድጋፍ ሰጭ ክላስ ማስተማር የለብንም ማንዋል አነዘጋጅም። ግን የሚልን ያለው እድገት ከአንዱ መሰላት ወደ ሌለኛው ስናልፍ ሁለት ማንዋል እናዘጋጃለን። ሁለት ማንዋል ማዘጋጅ ከሆነ ደግሞ የአካዳሚክ ስታፍ ነኝ ማለት ነው እንጂ የትኛውም ሳፖርቲቭ ስታፍ ማንዋል አዘጋጅቶ ያደገ የለም። የማይታወቅ ከሆነ ስትራክቸር የማይታወቅ ከሆነ እኔ ማሰር ዥም እቃ ያቀብላለሁ ዲፕሎማ ይዞም እቃ ያቀብላል ማለት ነው እና መንግስት ይህን ያህል ጠልቆ ያየ አይመስለኝም አስተዳደሩም በዩኒቨርሲቲ ደረጃ ይወት አይመስለኝም የመቀለ ዩኒቨርሲቲ ፕሬዚዳንት ዶክተር ክንደያ ገብረሕይወት ከቴክኒካል ረዳቶች ለቀረበው ቅሬታ መልስ ይሰጣሉ ዶክተር እንግዲህ ባጭሩ እነኚ ሰዎች ያላቸው የስራ ዘርፍ ምንድን ነው የሚባለው ይህንን ባጭሩ ቢነግሩን ወል ማለት ከቅርብ ጊዜ ጀምሮ አዲስ እነዚህ የቴክኒክ ረዳቶች የእነሱ እድገት በሚመለከት በመንግስት የወጣ መመሪያ አለ። ዋናው ሀሳብ ምንድነው? በዩኒቨርሲቲዎቻችን የትምህርት ጥራት ማረጋገጥ አለብን። የትምህርት ጥራት ለማረጋገጥ ደግሞ እነዚህ የቤተ ሙከራዎች፣ ወርክሾፖች ዛሉ የምርምር የምንሰራባቸው ስራዎች ጠንካራ መሆን አለባቸው ነው። ጠንካራ እንዲሆኑ ደግሞ በተለይ እዛ የሚሰሩ የኛ ቴክኒካል ረዳቶች የነሱ የእድገት መሳለልም መለየት አለበት ተብሎ ዩኒቨርሲቲዎች አጥንተው ዩኒቨርሲቲዎች ለትምህርት ሚኒስተር አቅርቦ ትምህርት ሚኒስተርም ከሚመለከታቸው ሌሎች የሚኒስትሮች ምክር ቤት መስሪያ ቤቶች ታይቶ ዓለም አቀፍ ተሞክሮም ታይቶ አሁን እነዚህ የቴክኒክ ረዳት የምንላቸው የእነሱ የእድገት መሳለል በዛው ድሮ የቆመ ነበር። አሁን ደግሞ ቀጣይ የሆነ እስከ ማስተርስ እስከ ላይም ሊደርሱበት የሚችል የእድገት መሳል ነው ያላቸው። እና ይሄ አሁን አዲስ አሰራር ነው፣ ከመስከረም ጀምሮ ማለት ነው። ጥያቄ ስላቀረብ ደግሞ ስተከለከል፣ ይሄ ትክክል አይደለም፣ ጥያቄ አቅርበዋል። ጥያቄውም እኔም ራሴ ከአንዴም ከዛም በላይ አናግሬያቸዋለሁ፣ ተወካዮቻቸው ማለት ነው። ከዛ በለጠ ግን በየኮሌጁ ያሉት የሚመለከታቸው ኃላፊዎች እነሱ እንዲያናግሯቸው ተነግሯል። ያቀረቡት ጥያቄም ሲሪየስ ሊወስድን። ለትምህርት ሚኒስቴር አቅርበን ምላሽም ተሰጥቶበታል። ስለዚህ አላነጋገሩንም ምላሽ አልሰጥንም የሚለው ፌር አይመስለኝ፣ ትክክል ስላልሆነ። ከዛ ውጭ የስራ ዝርዝራችን ምንድን ነው የሚባለው? እነዚህ እንግዲህ እያንዳንዱ ዩኒቨርሲቲ ያለ ማህበረሰብ ለዩኒቨርሲቲው ተልእኮ ነው። ጽዳት ጀምሮ እስከ እኔ ድረስ ሁላችን የዩኒቨርሲቲን ተልእኮ ማሳካት ነው፣ መማር ማስተማር፣ ምርምር፣ ለማህበረሰብ አገልግሎት መስጠት ማለት ነው። ስለዚህ እነዚህም በተመደቡበት አሁን እንደ አብነት በተለይ በዚህ በኢንጂነሪንግ ያሉት ረዳት እንዳየውም ለነሱም ዝርዝር ተሰጥቷቸው የስራ ድርሻቸው ማለት ነው። ከዚህ ውጭ የስራ ድርሻ ያለን እስካሁን ታዲያ በምን ይሰሩ ነበር ማለት ነው። ያ የተቀየረ ነገር የለም። ግን የነሱ የእድገት መሳለል ግን በአዲስ መልኩ ማለት አለም አቀፋዊ በሆነ መልኩ ተቀይሯል። ፈርሞ ተብለናል ይላሉና ፈርሙ ማለት የአስተዳደር ሰራተኞች መሆናችንን ስለሚገልጽልን ይሄ ደግሞ ለቀጣዩ እድገታችንም አስቸጋሪ ነው እንደገናም ጥቅማ ጥቅምም ያስቀርብናል ይላሉ እንግዲህ ያለመፈረም መብት አይመስለኝም። ምክንያቱ የመንግስት አሰራር አለ ያለመፈረም ደግሞ ቀጣይ ጥቅም ሊያስቀር የሚችል አይደለም ስለዚህ ምንድን ነው እነዚህ ኦልሬዲ በመንግስት የተወሰናለ በቀን ስምንት ሰዓት መስራት አለባቸው በሳምንትም ሰላሳ ዘጠኝ ሰዓት መስራት አለባቸው ይላል ይሄ የሚረጋገጠው እንግዲህ በፊርማ ነው በስራ ስራ ቦታ እስከተገኘ ድረስ የመፈረምና ያለ መፈረም ትልቅ ጉዳይ መሆን አልነበረም። ስለዚህ እሹም የሆነው በስራ ቦታ እንገኛለን አንገኝም ነው የሚሆነው። ስለዚህ ይሄ የመንግስት አሰራር ነው። ይሄ ማለት ደግሞ የድጋፍ ሰጪ ሰራተኞች ሆናችኋል ማለትም አይደለም። አልሬዲ በዩኒቨርሲቲዎቻችን ሶስት የተለያዩ ዘርፎች ናቸው ያሉት፣ የድጋፍ ሰጪ ሰራተኛ አለ፣ የቴክኒካል ሳፖርት ስታፍ አለ፣ መምህራን አሉ። ሶስቱም የተለያዩ ናቸው። እነዚህ ግን እነዚህ ናን አካዳሚክ የምንላቸው ሁለቱም ቴክኒካል ሳፖርት ስታፍ ና የድጋፍ ሰጭ ሰራተኞች ግን የግድ መፈረም ይኖርባቸው ደሞዝ የሚከፈልበት የሚረጋገጥበትም በዛ መልክ ስለሆነ የግድ መፈረም ይኖርባቸው ባይዘ ወይ አብዛኞቹ እየፈረሙ ናቸው። የመንግስት አሰራር ስለሆነ እኛ አሰራሩ በጥብቅ እንተገብረዋለን። በመቀሌ ዩኒቨርሲቲ ያሉት የቴክኒክ ረዳቶች የህዳር ወደሞዛችን ታግዷል ነው እያሉ ያሉትና ደሞዛቸው ታግዶ ከሆነ ለምንድን ነው የታገደው? ምክንያቱም ስራ ላይ እንደነበርን ማረጋገጫ ከየትምህርት ክፍሉ ስራ ላይ እንደነበርን በማስተማርና በስራ ላይ እንደነበርን ማረጋገጫ ይዘን እያለን ደሞዛችን ታገደ እያሉ ነውና እስኪ ዶክተር ገብረመስቀል ካሳይ በዚህ የሚሉትን እንስማ። የታገደ ደሞዝ የለም። ማንንም ሰው ተነስቶ ሰራተኛን ደሞዝ ማገድ አይችልም። የሆነው ሁኔታ በአዲሱ የቴክኒካል ረዳቶች መዋቅር የእድገት መሳልል መሰረት ከመስከረም 12 ጀምሮ ቴክኒካል ረዳቶች በሙሉ በቀን 8 ሰዓት፣ በሳምንት 39 ሰዓት በስራ ላይ መገኘታቸውን ማረጋገጫ ሊኖር ይገባል። ከዚህ በፊት የነበረው አካሄድ አቴንዳንስ ስርዓት አልነበረም። እነሱ ይህንን መሰረት ተደርጎ በጥቅምት 10 ስምንት ሰዓት በቀን ሰላሳ ዘጠኝ ሰዓት በሳምንት በስራ ላይ መገኘታቸውን ሊያሳይ የሚችል የጣት አሻራ እንዲሰጡ ተጠይቋል። ይህን ካልሆነ ግን የጥቅምት ወር ደሞዛቸውም እንደማይከፍላቸው ያኔ በደብዳቤም ተገልጾላቸዋል። ዶክተር፣ ይህ ትዕዛዝ በሀገር አቀፍ ደረጃ በትምህርት ሚኒስቴር የወጣ በሁሉም ዩኒቨርሲቲዎች የሚሰራ ነው ወይስ በዚሁ በመቀሌ ዩኒቨርሲቲ ብቻ ነው የሚሰራው? ይሄ በሁሉም ዩኒቨርሲቲዎች ነው ከትምህርት ሚኒስተር የመጣ ደብዳቤ ነው። እንደ ማንኛውም ከመምህራን ውጭ ያሉት ሰራተኞች የሚለው ከትምህርት ሚኒስተር የመጣ ደብዳቤ ነው። ከቤት አበልም ጋር በተያያዘ የሚያነሱ ጥያቄ ነበርና በዚሁ ደብዳቤ የቤት አበልም እንደማይገባቸው እንደ ማንኛውም ነን አካዳሚክ ሰራተኛ ከትምህርት ሚኒስተር ለሁሉም ዩኒቨርሲቲዎች ገዥ የሆነ ዳይሬክቲቭ ነው እንጂ በዩኒቨርሲቲያችን ብቻ ወይ ለዩኒቨርሲቲያችን ብቻ የመጣ ጉዳይ አይደለም። በዚህ መልኩ የህዳር ወር ደመወዛቸውም ጥቅምት 29 ላይ እንዲያውም ደብዳቤው ቃል በቃል ላንብልህ። መጨረሻ ያለውን ደብዳቤው ከዚህ በፊት እንዲህ እንዲህ ተብላችሁ ነበር ይልና የጥቅምት አስሩን ደብዳቤ ሪፈር ያደርጋል። ስለሆነም ከህዳር 01 208 ዓም ጀምሮ የጣት አሻራ የማይሰጥ የቴክኒካል ረዳት በራሱ ፍቃድ፣ በስራ ያልተገኘ መሆኑ ታውቆ ደሞዙን የማይሰራለት መሆኑ ከወዲሁ ለማሳሰብ እንወዳለን። ጥቅምት 29 ነው። ይህን ቀድሞ ተነግሯቸዋል። ይህንን ሳይሆን ሲቀር ደሞዛቸው አልተለቀቀላቸውም፣ የህዳር ወር ደሞዛቸው እነሱ ትምህርት ክፍል ኃላፊዎች በስራ ላይ መኖራችን ሪፖርት አድርገው እያሉ የሚለው የተዛባ ነው። በዚህ አሰራር መሰረት በአዲሱ አሰራር የአስተዳደር ሰራተኞች ናቸው። ይህንን የሚያረጋግጡት ባዮሜትሪክ ፊንገር ፕሪንት መሽናችን ነው የሚያረጋግጠው እንጂ ትምህርት ክፍል ኃላፊዎች አይደሉም። የቴክኒካል ረዳቶች በተወካዮቻቸው በኩል አሁንም ጥያቄዎቻችን ይቀጥላል ነው እያሉ ያሉት። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም